ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22ና በ25 ሜትር ባንድ እንዲሁም በናይር ሰዓት ከዋሽንግተን ዲሲ በቀጥታ የሚተላልፍላቸው የዛሬ ሰኞ ታህሳስ 25 2008 ዝግጅታችን ተጀመረ። ጤና ይስጥልን አድማጮች እንደምን አመሻችሁ። እንደምን አመሻችሁ ክቡራትና ክቡራን አድማጮች ጤና ይስጥልን። የምሽቱ አስተናጋጆቻችሁ ሰሎሞን አባተና አዲሱ አበበነን አዲሱ በነካጅ ሀረስተ ዜናውን አሰማነን የዩናይትድ ስቴትስ መንግስት ደቡብ ኢትዮጵያ አርባ ምንጭ የሚገኝ የአየር ጣቢያውን መዝጋቱን አስታወቀ። የአየር ጣቢያው ሰው አልባ አውሮፕላን የሚያርፍበት ነበር። የአፍሪካ ህብረት ፕሬዚዳንት ኦማር አልበሽር መንግስት ከኢትዮጵያ ውስጥ የጠራውን ብሔራዊ ድርድር ፓርቲያቸው ያከብራል ሲሉ የተቃዋሚ መሪ አስታወቁ። የእስላማዊ መንግስትን የሚለው ቡድን አጥፍቶ ጠፊዎች ሊቢያ ውስጥ ጥቃት ፈጸሙ። እንግሊዝ አይሲስ ያሰራጨው ነው የተባለ አንድ ቪዲዮ እየመረመረች ነው ተባለ። አመሰግናለሁ አዲሱ። በተጨማሪም ሳኡዲ አረቢያ የፈጸመችው የሞት ቅጣትና የተነሱባት ተቃውሞዎች፣ ኦሮሚያ ውስጥ ዛሬ የነበሩ ሰልፎች ኬንያ ኢትዮጵያውያን ጥገኝነት ጠያቂዎችን ለኢትዮጵያ አሳልፋ መስጠቷን የሚናገር ዘገባ ከናይሮቢ ይዘናል። በመጽሔት ይስተናገዳሉ። ሁሉም አሁን የዓለም ዋና ዋና የሰዓቱን ዜና እናሰማችሁ። ዩናይትድ ስቴትስ መንግስት ደቡብ ኢትዮጵያ ውስጥ የነበረውን ሰው አልባ አውሮፕላን ጣቢያ መዝጋቱን አስታወቀ። ሰው አልባ አውሮፕላን ጣቢያው በክልሉ ከዩናይትድ ስቴትስ የጸረ ሽብርተኛነት ጥረቶች አንዱ እንደነበር ይታወቃል። አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ዛሬ ሰኞ ለቪኦኤ የአፍሪካ ቀንድ አገልግሎት በሰጠው መግለጫ የዩናይትድ ስቴትስ ወታደራዊ ጦር አባላት ከእንግዲህ አርባ ምንጭ አይኖሩም ብሏል። በኤምባሲው የፕሬስ መምሪያ ኃላፊዋ ካትሪን ዲዮፕ በኢሜይል በሰጡት ቃል በአሁኑ ሰዓት የእኛ አርባ ምንጭ መገኘት አስፈላጊ እንዳልሆነ ዩናይትድ ስቴትስና የኢትዮጵያ መንግስት በጋራ መግባባት ላይ ደርሰዋል ብለዋል። ቀድሞውንም ቢሆናሉ ቃል አቀባይዋ የዩናይትድ ስቴትስ ጦር ሰፈር አርባ ምንጭ የተቋቋመው ለዘላቂ አላማ አልነበረም ብለዋል። የአርባ ምንጭ የዩናይትድ ስቴትስ ጦር አየር ማረፊያ የተከፈተው እንደ አውሮፓ አቆጣጠር በ2011 ሆኖ አላማውም መቀመጫውን ሶማሊያ ውስጥ ባደረገው አልሻባብ ላይ ያነጣጠረ ሰው አልባ አውሮፕላን ወደ ሶማሊያ ለማሰማራት ወይም ለማዝመት እንደነበር ይታወሳል። የሱዳንን ችግሮች ለመፍታት በሚል የአፍሪካ ሕብረት ከፕሬዚደንት ኦማር ሐሰን አልበሽር መንግስት ጋር እንዲደረግ ኢትዮጵያ ውስጥ የጠራውን ብሔራዊ ድርድር ፓርቲያቸውን እንደሚያከብር አንድ የተቃዋሚ መሪ አስታወቁ። የቀድሞው የተቃዋሚ መሪና የኡማ ፓርቲ ምክትል ፕሬዚደንት የሳዲቅ አልማህዲ ሴት ልጅ ማርያም አልማህዲ በአሁኑ ወቅት ሱዳን ውስጥ እየተካሄደ ያለው ድርድር ለሁሉም አመቻ አይደለም ሲሉ በመተቸት ይቃወማሉ። ጄምስ ባቲ አጭር ዘገባ አጠናቅሯል። ሰሎሞን ክፍሌ ያቀርበዋል። ሜርየም አልማህዲ የሚሉት በአፍሪካ ህብረት፣ አዲስ አበባ ላይ እንዲደረግ የተጠራው የሰላም ድርድር ከካርቱሙ የተለየ ነው፣ ምክንያቱም ለሁሉም ተደራዳሪ ወገኖች በሚበጅ መንፈስ ይካሄዳል ብሎ ስለሚታመን ነው ሲሉ ያስረዳሉ። የአፍሪካ ህብረት ውሳኔ ቁጥር 456 አንቀጽ 14ን በመጥቀስም አንደኛ ውይይቱ መካሄድ ያለበት በዝርዝር መሠረታዊ የሰብአዊ ነጻነቶች በሚከበሩበት መንፈስ ሁሉም ጉዳዮች በሚታዩበት ሁኔታ መሆን እንዳለበት ነው ብለዋል። ሁለተኛም የውይይቱ ቅድመ ዝግጅት ስፍራ አዲስ አበባ ከሆነ ሁሉም ባለድርሻ አካላት በዝግጅቱ ለመሳተፍ ያስችላቸዋል ሲሉ አክለዋል። አልማሃዲ ጨምረውም ወደ አዲስ አበባ መሄድ ማለት ግን የፓርቲያቸው አቋም ተቀየረ ማለት እንዳልሆነ አብራርተዋል። በእኔ በኩል ይሄ የአቋም ለውጥ አይደለም። ምክንያቱም ፓርቲ ምንጊዜም ጥሪው በሱዳን ስርነቀል ለውጥ እንዲደረግ ነው፣ ያሉብን ችግሮች ሁሉ መፍትሄ እንዲያገኙ ሰላም እንዲፈጠርና፣ ዲሞክራሲያዊ ለውጡ በድርድር አሊያም በህዝባዊ መነሳሳት እንዲመጣ ነው በአፍሪካ ህብረት አማካይነትና በጸጥታው ምክር ቤት ውሳኔ ቁጥር 456 መሰረት ብሔራዊ የሰላም ድርድር እንዲካሄድ ሁልጊዜም ስንገፋ የቆየነው ሀሳብ ነው። የማስታወቂያ ሚኒስትሩ አህመድ ቢላል በበኩላቸው ሲናገሩ የፕሬዚደንቱ ፈቃደኝነት ቢኖርም አንዳንድ የተቃዋሚ ፓርቲዎች አሁንም በብሔራዊው ድርድር አንሳተፍም ብለዋል ሲሉ አስረድተዋል። ፕሬዚደንቱ አሉ፣ ሚስተር ቢላል በተለያዩ ጊዜያት ስለ ብሔራዊ ድርድር ተናግረዋል። ሌሎች እንዲገቡበት ለማግባባትም ሞክረዋል ሲሉ አስረድተዋል። በአልቱራቢ የቀረበው ሐሳብ ምንም አዲስ አይደለም ያሉት ማርያም አልማህዲ ደግሞ በሱዳን ያሉ ሁሉም ትላልቅ ፓርቲዎች መሰል ጥሪዎችን በ2014 አቅርበዋል ሲሉ አስረድተዋል። ትልቁና ብቸኛው ለውጥ አሁን ፕሬዚደንት ኦማር አልበሽር የሽግግሩ ወቅት መሪ ሊሆኑ አይገባም የሚለው ነው ሲሉ አብራርተዋል። ራሱን እስላማዊ መንግሥት ብሎ የሚጠራው ነውጠኛ ቡድን አጥፍቶ ጠፊዎች ሰሜናዊ ሊቢያ ውስጥ በሚገኝ አንድ የነዳጅ ማውጫ ተቋም ላይ ዛሬ ሰኞ ጥቃት ማድረሳቸው ተገለጠ። ይሁንና አጥቂዎቹ በቶሎ መባረራቸውን የጦር ኃይል ባለስልጣናት አስታውቀዋል። ጥቃቱ ያነጣጠረው ነዳጅ ወደ ውጭ አገር የሚልከውን የአልሲድራ ተቋም ሲሆን፣ በድንገቱም ሁለት ወታደሮች መሞታቸው ተገልጧል። አይሲስ ባሰራጨው የትዊተር መልእክቱ ተዋጊዎቹ በአልሳድርስ ተቋም ላይ ጥቃት ያካሄዱት የእግዜር ጠላቶች በሚላቸው ኃይሎች ላይ በጀመረው ዘመቻ መሰረት መሆኑን ገልጧል። የእንግሊዙ የውጭ ጉዳይ ሚኒስቴር ከአይሲል የተሰራጨ ነው ተብሎ የታመነን አንድ ቪዲዮ በመመርመር ላይ መሆኑ ተሰማ። ቪዲዮው የሚመረመረው እስላማዊ መንግስት ቡድን ሶሪያ ውስጥ ተቀምጠው ለእንግሊዝ የሚሰልሉ አምስት ጆሮ ጠቢዎችን ገድያለሁ ብሎ ይፋ ያደረገው ነው ስለተባለ መሆኑም ታውቋል። ይህ የአስር ደቂቃ ቪዲዮ የተባሉት ሰላዮች በእርግጥም እንደሰለሉና የተለያዩ ፎቶግራፎችን ማንሳታቸውን ያመኑ አስመስሎ አስቀምጧል ነው የተባለው። ከታጣቂዎቹ አንደኛው ግድያው ኢራቅና ሶሪያ ውስጥ በነበሩ ጽንፈኛ ሁከተኞች ላይ ጥቃት እንዲካሄድ ላደረጉት ለእንግሊዙ ጠቅላይ ሚኒስትር ዴቪድ ካምረን መልእክት ነው ብሎ መናገሩም በቪዲዮው ላይ ተሰምቷል። ይሄው ታጣቂ አክሎም እስላማዊ መንግስት አንድ ቀን እንግሊዝን ተቆጣጥሮ በሸሪያ ሕግ እንደሚያስተዳድራትም ፎክሯል። ፓስፖርት የማያስፈልገው የአውሮፓው ሻንጋይ ቀጠና አደጋ ላይ መሆኑን ጀርመን ተናገረች። ጀርመን ይህን ማስጠንቀቂያ ይፋ ያደረገችው ፍልሰተኞችን ለመቆጣጠር በሚል ስዊድንና ዴንማርክ አዲስ የድንበር መቆጣጠሪያ ህግ በማውጣታቸው እንደሆነም ታውቋል። የጀርመኑ ውጭ ጉዳይ ሚኒስቴር ቃል አቀባይ ማርቲን ሼፈር ከቦታ ቦታ የመዘዋወር ነጻነት ጠቃሚ መመሪያ መሆኑን አመልክተው ይህም የአውሮፓ ህብረት ካስገኛቸው ውጤቶች ትልቁ ነው ብለዋል። የጀርመኑ ባለሥልጣን ይህን የተናገሩት ዴንማርክ ከጀርመን ጋር የሚያዋስናትን ድንበር እንደምትዘጋ ከገለጹ ከጥቂት ደቂቃ በኋላ ነው። የዴንማርኩ ጠቅላይ ሚኒስትር ላርስ ሎክ ራስሙሰን በበኩላቸው በሌሎቹ የኖርዲክ ሀገሮች የሚታየው ሁኔታ ጥገኝነት ፍለጋ የሚሸሹ ብዙ ፍልሰተኞች ወደ ሀገራቸው እንዲጎርፉ ያደርጋል ወይም ያበረታታል ብለዋል። ስዊድን ዛሬ ይፋ ያደረገችው አዲስ ህግ ከዴንማርክ ወደ ሀገሯ የሚገቡ መንገደኞች ፎቶግራፎቻቸው ያለበት መታወቂያ እንዲያሳዩ ይደነግጋል። የእስላማዊ መንግስት ቡድን አማጽያን በኢራቅ ወታደሮችና በተባባሪዎቻቸው የጎሳ ተዋጊዎች ላይ በምዕራባዊቱ ሀዲታል ከተማ ዛሬ ሰኞ ባካሄዱት ጥቃት ቢያንስ 11 ሰው ገድለው ሌሎች በርካታ ቁስለዋል። አሶሺየትድ ፕሬስ እንደዘገበው አጥፍቶ ጠፊዎችና መንገድ ላይ የተጠመዱ ፈንጂዎችን ጨምሮ በተካሄደው በዚህ ጥቃት ወደ 30 የሚሆኑ ወታደሮች ቆስለዋል። ይህ በእንዲህ እንዳለ ዛሬ ማዕከላዊ ኢራቅ ውስጥ በሚገኙ ሁለት የሱኒ መስጅዶች ላይ የደረሰ ፍንዳታ ሌላ የሃይማኖት ጦርነት እንዳያስነሳ ከፍተኛ ስጋት መፍጠሩ ተሰምቷል። ፍንዳታውን በመቃወም በብዙ ሺህ የሚቆጠሩ ሰልፈኞች በተገኙበት የባግዳድ ትዕይንተ ህዝብ ላይ ጠቅላይ ሚኒስትሩ ሃይደር አልአባዲ ባሰሙት ንግግር እነዚህን የአገር አንድነት የሚያናጉ ያሏቸውን አጥቂዎች ገቡበት ገብተው እንደሚይዟቸውና ለፍርድ እንደሚያቀርቧቸው ቃል ገብተዋል። እስካሁን ለጥቃቱ ኃላፊነት የወሰደ ወገን የለም። ፓኪስታን ድንበር አቅራቢያ የሚገኘውን የህንድ አየር ክልል ለመቆጣጠር የተጀመረው ጦርነት ዛሬ ሰኞ ሶስተኛ ቀኑን ይዟል። ወታደራዊ ባለሥልጣናት በሰጡት ቃል ቢያንስ ሁለት ታጣቂዎች በአንድ ህንፃ ውስጥ ተጣብቀውና መውጫ አጥተው እንደሚገኙ ገና ይናገራሉ። ሌሎች ባለሥልጣናት በበኩላቸው ወደ ሰባት የሚሆኑ ወታደሮች፣ አራት ታጣቂዎች ፓትናክ አየር ክልል ውስጥ ባለፈው ቅዳሜ ማለዳ ላይ በተካሄደ ጥቃት መገደላቸውን አመልክተዋል። አንድ ወታደራዊ መኮንን በሰጠው ቃል እንደገለጠው አጥቂዎቹ ከባድ ጦር መሳሪያ በመያዝ በቂ ዝግጅት ያደረጉ ነበሩ። በሬክተር መለኪያ ስድስት ነጥብ ሰባት የተመዘገበ ርዕደ ምድር ዛሬ ሰኞ ማለዳ ላይ ሰሜን ምስራቅ ህንድን አናውጦ በትንሹ ለዘጠኝ ሰዎች ህልፈተ ለሌሎች በርካታ ሰዎች መጎዳት ምክንያት መሆኑ ተነገረ። ነውጡ የደረሰበት አካባቢ ባንግላዴሽንና ማያንማርን እንደሚያዋስንም ተገልጧል። አሳም በሚባለው ግዛት የምትገኘው የጓሃቲ ከተማ ነዋሪዎች ቤቶቻቸው በርዕደ ምድሩ በመናወጣቸው ወደ ሌላ አካባቢ እንዲሰፍሩ መደረጋቸውም ታውቋል። ለዜናው የተያዘው ሰዓት አበቃ። ይህ በ19 በ25 ና በ31 ሜትር ባንድ አጭር ሞገድ በ13865 ኪሎ ኤርዝ በ25 ሜትር ባንድ በ12040 በ12080 እና 12140 ኪሎ ኤርዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ሰኞ ታህሳስ 25 2008 ዓ ም ምሽት ፕሮግራማችን ነው። የኢትዮጵያ መንግሥት ከካሩቱሪ ግሎባል ጋር የገባው የመሬት ኪራይ ውል ተሰረዘ። ካርቱሪ ስንወስ 60 ኪሎ ሜትር ረጅም ትልቅ መሬት ነው። ከዚህ እስከዚህ ውሰድ ሲባል ዝም ብሎ ግራብ አረገው ያንን መሬት ወሰደ እንጂ ያ መሬት አሁን ለምሳሌ ውሃ የሚተኛበት ነው የባሮ ወንዝ ሲሞላ ወደዛ ነው የሚተኛው እና እስከ ሰባት ወር ውሃ ይተኛበታል ይህንን ጥናት አላደረግም እና ሁለቱም ሳይዶች በአንድ በኩል የእኛ መንግስት በሌላ በኩል ደግሞ ይሄ ኩባንያ ጥናት ሳያረጉ ነው የወሰዱት በመቀሌ ዩኒቨርሲቲ ረዳት ፕሮፌሰር አየለ በከሪ ጋር የተደረገ ቃለ ምልልስ ቅንጫቤ ነው የሰማችሁት በምሽቱ ይቀርባል አሁን የዕለቱ አበይት ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር በቅድሚያ የዕለቱ አብይ ርዕስ ይቀርባል ሳውዲ አረቢያ በበርካታ ሰዎች ላይ የፈጸመችው የሞት ቅጣት ዓለም አቀፉ ግዘትን አስከትሏል። ታዋቂ የሺያ ሃይማኖት መሪው ጨምሮ 47 ሰዎችን መግደላቸውን ተከትሎ በበርካታ ሙስሊም አገሮች በሳውዲ ንጉሳዊ ቤተሰብ ህዝባዊ ተቃውሞ ሰልፍ ተካሂዷል። የሳውዲ አረቢያ እስላማዊ ፍርድ ቤቶች ሁከት አልባ ወንጀለኞችን በፈጸሙ ሰዎች ላይ የሞት ቅጣት ይፈርዳሉ። የሞት ሂደቶችም የሚያከናውኑት በሚስጥርና ኢፍትሐዊ በሆነ መንገድ ነው በማለት የሰብአዊ መብት ተሟጋች ቡድኖች ለረጅም ጊዜ ሲያስጠነቅቁ ቆይተዋል። ዝላቲካ ሆክ ያጠናቀረችው ዘገባ አለ፣ ቆንጅታ ታቀርባለች። ተቃዋሚ ሰልፈኞች የሞት ቅጣት ፍርድ ከተፈጸመባቸው አንዱ የሆኑትና ብጥብጥ በማነሳሳት የተበየነባቸውን የታወቁ የሳውዲው ንጉሳዊ ቤተሰብ ነቃፊ የሼህ ኔምር አል ኔምርን ፎቶግራፍ ይዘው ነው የወጡት። ታዋቂው የሃይማኖት መሪ ነፃ ምርጫ እንዲካሄድ ሲጠይቁ የከረሙ ሲሆን እንደ ኤሮፓውያን አቆጣጠር በ2012 ዓ ም በሀገሪቱ በተካሄደ የተቃውሞ ሰልፍ ላይ ነው የታሰሩት። በኢራቅ ባግዳድ የከተማ ምክር ቤት አባል ፋላህ አል ጃዚሪ ሼህ ኒምርን በአሸባሪነት ለመፈረጅ ያደረጉትን ውሳኔ ሁሉም ኢራቃዊ፣ ማናቸውም ከኢራቅ ህዝብ የወጣ ሐሳብ አፍላቂ ያወገዘው ተግባር ነው። ትናንት እሁድ የሊባኖስ የሺያዎች ሽምቅ ተዋጊ ቡድን የሂዝቦላ መሪ ሐሰን ናስራላ በቴሌቪዥን በተላለፈ ንግግር በሳዑዲ አረቢያ ላይ ውግዘት ያወረዱ ሲሆን የተሰበሰበው ህዝብ ሞት ለሳዑድ ቤተሰብ በማለት መፈክር አሰምቷል። የሼህ ንምር መገደል የሳዑዲ መንግሥት መልእክቱን የሚያስተላልፈው ደም በማፍሰስ በጎራዴና አንገት በመቅላት መሆኑን ለአረብና ለሙስሊሙ ዓለም ያረጋገጠበት ነው። የሳዑዲ ገዢዎች ለተቀረው ሙስሊሙ ዓለም፣ ሌሎች የሃይማኖቱ እምነቶች ደንታ እንደሌላቸው ያሳያል። ለሙስሊሞችም ሆነ በአጠቃላይ ለዓለም አቀፉ ማኅበረሰብ አስተያየት ጉዳያቸው እንዳልሆነ የሞት ቅጣቱን አትፈጽሙ ብለው ሲለምኗቸው የነበሩትን ወዳጆቻቸውን ጭምር ከምንም እንዳልቆጠሩ ያመለክታል። የሳውዲ አረቢያ ሙስሊሞች አብዛኞቹ ሱኒዎች ሲሆኑ ህጓም ሸሪያ ላይ የተመሰረተ ነው። የሺያ እስልምና መሪዎች የሳውዲ መሪዎች በዓለም አቀፍ ደረጃ በጥብቅ እንዲወገዙ እያሳሰቡ ናቸው። ሼህ መሐመድ አልባሺክ የተባበሩት መንግሥታት ድርጅትና በዓለም ዙሪያ ያሉ የሰብአዊ መብት ቡድኖች የሳውዲ ቤተሰብን ፈላጭ ቆራጭነት አጥብቀው እንዲቃወሙ በሼህ ኒምር ላይ የፈጸሙትን ወንጀል እንዲያወግዙ እንጠይቃለን። ዓለም አሁን ካልተናገረ መቼ ሊናገር ነው? ሳውዲ የሚገኙት የእስልምና ሃይማኖት እጅግ ቅዱሳን ስፍራዎች መካና መዲና በንጉሱ ቁጥጥር ስር መሆናቸው በዓለም ዙሪያ በርካታ ሙስሊሞች ያልወደዱት ነገር ነው። የአካባቢው የሺያዎች መሪ አላማ አልጃዝ ሁሴን ባህሼቲ፣ ሳዑዲ አረቢያ ቅዱሳን ቦታዎቹን ለሙስሊም ሀገሮች የጋራ ቁጥጥር እንድታስረክብ ዛሬ በአልኒምር ሰማዕትነት ቀን ባለ ኃይላችን ወጥተን እንጠይቃለን። ሳውዲ ቅዱሳን ስፍራዎችን ለመጠበቅ ብቁ አይደለችም። ሙስሊም ሀገሮች በሙሉ በጋራ ቅዱሳን ስፍራዎቹን መያዝ አለባቸው። ይህ በዚህ እንዳለ ኢራን ዋና ከተማ ቴህራን የሚገኘውን የሳውዲ ኤምበሲ ተቃዋሚዎች ወረው በማጥቃታቸው ሳውዲ ከኢራን ጋር ያላትን ግንኙነት ማቋረጧን ተከትሎ የሳውዲ ወዳጆች የሆኑት ባህሬንና ሱዳን ከኢራን ጋር ግንኙነታቸውን አቋርጠዋል። ባህሬን የኢራን ዲፕሎማቶች በ48 ሰዓት ለቀው እንዲወጡ ማዘዟ ተገልጿል። ሳውዲም ትናንት በሁለት ቀናት ውስጥ እንዲወጡ ነው ያዘዘችው። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ሆሴን ጃባር አንሳሪ የሳውዲን ውሳኔ አውግዘዋል። እርምጃው በክልሉ ውጥረቱን ያባብሳል ብለዋል። ቴህራን በሚገኘው ኤምባሲ ተቃዋሚዎች ዕቃ ከመሰባበራቸውና ቃጠሎ ከማስነሳታቸው ሌላ ማሻድ ከተማ የሚገኘውን ቆንስላም ወረዋል። ቢያንስ አርባ ተቃዋሚ ሰልፈኞች የታሰሩ ሲሆን የኢራን ፕሬዚደንት ሀሰን ሮሃኒ የተቃዋሚዎቹ ተግባር ፈጽሞ ሊደረግ የማይገባ ነው ቢሉም የሼህ ኒምርን መገደልም አውግዘዋል። የሳውዲ የውጭ ጉዳይ ሚኒስትር አደል አልጁቤር ብዙሃኑ ሕዝቧ ሱኒዎች የሆነችው ሀገራቸው በሺያዎች የምትመራው ኢራን የሀገራችንንም ሆነ በአጠቃላይ የክልሉን ሰላም እንድታደፈርስ አትፈቅድም ሲሉ አስጠንቅቀዋል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በበኩሉ የአካባቢው ሀገሮች የተፈጠረውን ውጥረት የሚያረግብ ገንቢ እርምጃ እንዲወስዱ መወትወታችንን እንቀጥላለን ብሏል። የኦባማ አስተዳደር ቀውሶችን ለመፍታት ዲፕሎማሲያዊ ግንኙነትና የቀጥታ ንግግር መሰረታዊ ናቸው የሚለው እምነቱ አሁንም የጸና ነው ሲል አክሏል። በሊባኖስ ባህሬንና ህንድ እንዲሁም ለንደን በሚገኘው የሳውዲ ኤምበሲ ደጃፍ የተቃውሞ ሰልፍ ተካሂዷል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን በሼህ ኒምር አልኒምር ላይ የተፈጸመው የሞት ቅጣት አሳዝኖናል፣ ድርጊቱን በተመለከተ የሚሰጡት ምላሾች ደግሞ እርጋታና መቆጠብ ያልተለያቸው እንዲሆኑ እንማጸናለን ብለዋል። እንደ ኤውሮፓውያን አቆጣጠር በ1979 ዓ ም በተካሄደው የኢራን አብዮት አክራሪ ሺያህ የሃይማኖት መሪዎች ስልጣን ከያዙበት ጊዜ ወዲህ ኢራንና ሳውዲ የሙስሊሙን ዓለም መሪነት ለመያዝ ሲፎካከሩ ቆይተዋል። የዩናይትድ ስቴትስ የኢራቅ ጦርነት ተከትሎ ኢራቅ ውስጥ ሺያ መር መንግስት መተከሉ የሃይማኖትና የብሔረሰብ ውጥረቱን አባብሶታል። የክልሉን ሃይማኖታዊ ሚዛንም ወሳኝ በሆነ መንገድ ለውጦታል። እንደ አውሮፓውያን አቆጣጠር ከ2011 የአረቦች አመፅ በኋላ ደግሞ ሳውዲና ኢራን በሶሪያው ጦርነት ለተቀናቃኝ ወገኖች ድጋፍ በመስጠት በከባድ የእጅ አዙር ጦርነት ተጣምደዋል። ሁለቱ ሀገሮች የመን ውስጥም ተቀናቃኝ ወታደራዊ አንጃዎችን የሚያግዙ ሲሆን ሳውዲ የምትመራው ህብረት ላለፉት ዘጠኝ ወራት በኢራን በሚደገፉ የሺያ ይዞታዎች ላይ ቦምብ ሲያዘንብ መቆየቱ የሚታወቅ ነው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን አድማጮች፣ የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። ባለፈው ሳምንት ማብቂያ ቀናት ኬንያ ቁጥራቸው 25 የሚደርስ ኢትዮጵያውያን ጥገኝነት ጠያቂዎችን ኬንያ ለኢትዮጵያ መንግስት አሳልፋ ሰጠች ሲሉ በናይሮቢ የኦሮሞ ማህበረሰብ ተወካይ አቤቱታ አሰምተዋል። በተጨማሪም 41 የሚሆኑ ሌሎች ጥገኝነት ፍለጋ ወደ ኬንያ የሸሹ ኢትዮጵያውያን ዜጎችም በኬንያ ፖሊስ ቁጥጥር ስር ውለዋል ሲሉ የኦሮሞ ማህበረሰብ መሪ አቶ ሸጋ ረዶ ለቪኦኤ ገልጠዋል። በኬንያ የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኤንኤችሲአር ቃል አቀባይ ተባረሩ ስለተባሉት 25 ጥገኝነት ጠያቂዎች ሁኔታ እንደሚያጣሩም ተናግረዋል። ዳዊት ገልሞ ከናይሮቢ የዘገበውን ነው። በመጀመሪያ አርብ ዕለት ወደ 12 የሚሆኑ ኢትዮጵያውያን ጥገኝነት ጠያቂዎች፣ ከዚያም 13ቱ ደግሞ በትላንትናው ዕለት ነበር ኬንያ በሞያሌ ላለው የኢትዮጵያ ኢሚግሬሽን ቅርንጫፍ እንደተሰጡ የተነገረው። አቶ ሸጋ ረዶ በናይሮቢ የኦሮሞ ማህበረሰብ መሪ ለቪኦኤ እንደተናገሩት አርብ ዕለት 12 ትላንት ደግሞ ሁለት ስደተኞች ኢትዮጵያን ከሚያዋስነው የኬንያ ከተማ ሞያሌ ላይ የተባረሩ ሲሆን አስሩ ደግሞ አርብ ዕለት ከደቡባዊ የኬንያ ከተማ ከሜሩ ለኢትዮጵያ መንግስት ተሰጥተዋል። የኬንያ መንግስት የጥገኝነት ጥያቄዎችን ችግር ሳያጣራ ለኢትዮጵያ መንግስት አሳልፎ መስጠቱ እጅግ አሳሳቢ ነው ብለዋል። አቶ ሸጋ ነምኒ ቶኮ ዳንጋው ኬንያ ሴነን ጋፊ ቶኮ መሌ ኢሚግሬሽን ኬንያ iehai kea i gaafin biraan jiru qabani achi deebisu jallaa kanaa fi አንድ ሰው ወደ ኬንያ ድንበር ከተሻገረ የኬንያ ኢሚግሬሽን ያለምንም ቅድመ ሁኔታ ለኢትዮጵያ ኢሚግሬሽን በማስረከብ ላይ ነው። ለምሳሌ ከትናንት በስቲያ ወደ 12 የሚሆኑ ተማሪዎችን ለኢትዮጵያ ኢሚግሬሽን አሳልፎ ሰጥቷል። ትናንት ፍርድ ቤት ቀርበው የነበሩ 10 ኢትዮጵያውያንም በግድ ወደ ኢትዮጵያ እንዲመለሱ ተወስኖ ሞያሌ ለሚገኘው የኢትዮጵያ ኢሚግሬሽን መስሪያ ቤት ቅርንጫፍ ተሰጥተዋል። በተመሳሳይ ሁኔታም ሶስት የሚሆኑ ወደ ኢትዮጵያ እንዲመለሱ ተገደዋል። አሁን እየሆነ ያለው ጥገኝነት ፍለጋ ወደ ኬንያ የሚመጣው ሰው መልሶ መልሰው በማስረከብ ላይ ናቸው። ስለዚህ ዩኤንኤችሲአር እና የኬንያ መንግስት፣ በተለይም የኬንያ የስደተኞች ጉዳይ ጽሕፈት ቤት ሁኔታዎችን አመቻችቶ እነዚህን ሰዎች ሊታደግ ይገባል እንጂ ማንም በኦሮሞ ስደተኞች ላይ እንደፈለገ እንዲሆን አንፈቅድም። ስለዚህ እንደ አንድ ማኅበረሰብ ለሚመለከተው አካል አቤት እንላለን። በተጨማሪም አቶ ሸጋ በአሁኑ ጊዜም አርባ አንድ የሚሆኑ የኦሮሞ ስደተኞች በማርሳቢት በፖሊስ ቁጥጥር መዋላቸውን ገልጸዋል። የተባበሩት መንግስታት የስደተኞች ድርጅት ዩንሲያር የኬንያ ቅርንጫፍ መስሪያ ቤት ቃል አቀባይ ዲክሞ ዋንቻ በኬንያ መንግስት ለኢትዮጵያ ተሰጡ ስለተባሉ ጥገኝነት ፈላጊዎች መስሪያ ቤታቸው እንደሚያጣራ ገልጸዋል። ይህ በእንዲህ እንዳለ ባለፈው ቅዳሜ ጠዋት ወደ አንድ መቶ የሚሆኑ የኢትዮጵያ ጸጥታ ኃይሎች ሁለት ኬንያውያንን አግቶ መውሰዳቸው የአገሪቱ መገናኛ ብዙሀን ዘግበዋል። የኬንያው ዴሊ ኔሽን እና ዘ ስታንዳርድ ጋዜጦች በቅዳሜ እትማቸው እንዳስነበቡት የኢትዮጵያ የጸጥታ ኃይሎች ከማርሳቢት ከቦሪ ቀበሌ ማህበር ውስጥ ሁለት ሲቪሎችንና መሳሪያም ወስደው ሄደዋል በማለት ዘግበዋል። የማርሰቤት ግዛት ኮሚሽነር ሞፋት ካንጊ ለኬንያው ዴሊ ኔሽን ጋዜጣ እንደተናገሩት ጥቃቱን ለምን እንዳደረሱ ምክንያቱን ለጊዜው ባናውቅም፣ ሰዎቹ ግን የኢትዮጵያ ጸጥታ አባል መሆናቸውን ደርሰንበታል ብለዋል። ኮሚሽነሩም ጨምረው ሁለት ሰዎችንና ሁለት የጦር መሳሪያዎችንም ወስደዋል ሲሉ የእውነታውን ዝርዝር አስረድቷል። የኬንያ መንግስት ስለ ጉዳዩ በይፋ የተናገረ ነገር ባይኖርም ኮሚሽነር ካንጊ ግን ጉዳዩን በዲፕሎማሲያዊ መንገድ የምንሄድበት ይሆናል ብለዋል። የኢትዮጵያ የጸጥታ ኃይሎች በዚህ ባሳለፍነው ዓመት መጨረሻ ወደ ኬንያ ድንበር ጥሶ በመግባት ሶስት የኬንያ ፖሊሶችን መግደላቸውንም የኬንያው ዴሊ ኔሽን ጋዜጣ ዘግበዋል። የጸጥታ ኃይሎቹ የኬንያ ድንበር ላይ ወሰዱ ስለተባለው እርምጃም ሆነ ጥገኝነት ጥያቄ ኦሮሞ ስደተኞችን ከኬንያ መንግስት ስለመቀበሉ የኢትዮጵያ መንግስት እስካሁን የሰጠው አስተያየት የለም። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ። የአዲስ አበባና የፍንፍኔ ዙሪያ የኦሮሚያ ልዩ ዞን ተብሎ የተጀመረውን የልማት ማስተር ፕላን እቅድ በመቃወም ዛሬም በኦሮሚያ ልዩ ልዩ አካባቢዎች የተቃውሞ ሰልፎች ተካሄደዋል። አንዱ በአዳማ ዩኒቨርሲቲ ምስራቅ ሐረርጌ የተካሄደው ሰልፍ ነው። እንደ ሰሞኑ ሁሉ አዳማ በታኝና አድማ በታኝና የመከላከያ ኃይሎች ሰልፈኞቹ ላይ ጥቃት ማድረሳቸው ተነግሯል። በሌላ በኩል ባለፈው ሳምንት በዲላ ዩኒቨርሲቲ በደረሰ የቦምብ ፍንዳታና ግድያ ጋር ተያይዘው ተማሪዎች ግቢውን ለቀው እንዲወጡ መደረጋቸው ተገልጧል። የአፋን ኦሮሞ ዝግጅት ክፍላችን ባልደረባ ነሞ ዳንዲ ያጠናቀረውን ትዝታ በላቸው ታቀርባለች። ዛሬ ማለዳ በአዳማ ዩኒቨርሲቲ ተማሪዎች የፍንፍኔ ዙሪያ የልማት ዞን የተቀናጀ ማስተር ፕላን የተባለውን መቃወማቸውን ከስፍራው ያነጋገረን ተማሪ ገልጾልናል። ዛሬ በዩኒቨርሲቲ አዳማ ውስጥ በጣም ትልቅ ረብሻ ነበር። እሱም ደግሞ ፖሊሶች በማይታወቅ ሁኔታ ዩኒቨርሲቲውን ሰብሮ ገብቶ ተማሪዎችን ሲያባርሩ ነበረ። እንዲሁም ጥይት በመተኮስ እና አስለቃሽ ቦምብ በመወርወር ተማሪዎችን ሲበትኑ ነበር። ዩኒቨርሲቲ ቫይስ ፕሬዚዳንት ዶክተር ለሚጉት የሚባለው ይሄን ነገር ሁለተኛ ደግማችሁ ሰላማዊ ሰልፍ ከወጣችሁ፣ ትሞታላችሁ፣ ትገደላላችሁ ገና መች በቃ ና እያሉ እየዛቱብን ያለበት ሰዓት ላይ ነን ያለ ነው። በአሁኑ ሰዓት በዩኒቨርሲቲው የሚገኙ የጸጥታ ኃይሎች የኦሮሞ ተማሪዎችን ከሌሎች ተማሪዎች እየለዩ ወደ ቅጥር ግቢው እንደሚመልሱ የገለጸልን ስሙ እንዳይጠቀስ የጠየቀ ተማሪ ጥቃት እንዳይደርስብን ከፍተኛ ስጋት ውስጥ ነን ብሏል። ዩኒቨርስቲው የጦር ሰፈር እንጂ የትምህርት ተቋም እንደማይመስል ጠቅሶ በቁጥጥር ስር ስለዋሉ ተማሪዎችም ዘርዝሯል። ብዙ ተማሪዎች ታፍሯሉ። አሁን እኔ የማያውቃቸው እነ ታምራት ለገሴ ከኤሌክትሪካል ኢንጂኒሪንግ፣ ስርኔሳ ወጋሪ ኤሌክትሪካል ኢንጂኒሪንግ፣ ኦዲያድ የሚባል ልጅ ተረፌ ብዙ እኔ ከኬሚካል ኢንጂኒሪንግ፣ መስኪን ልጅጋ ከኤሌክትሪካል ኢንጂኒሪንግ የተባሉትን ግማሾቹን ተማሪዎች የማውቃቸውን ብቻ ነው እየነገርኩ ያለው። ቢያንስ ከአንድ መቶ ሀምሳ በላይ ተማሪዎች በእስር ቤት ላይ ናቸው አሁን የሚገኙ። ይህ በእንዲህ እንዳለ በምስራቅ ሐረርጌ የቆቦ ከተማ ነዋሪዎች ዛሬ ከጠዋቱ ሶስት ሰዓት ጀምሮ እስከ አምስት ሰዓት ተኩል ሰላማዊ ሰልፍ ማካሄዳቸው ተገልጿል። ሰልፈኞቹ ከአካባቢው ገጠሮች በሶስት አቅጣጫዎች ወደ ከተማዋ እንደገቡ ስማቸው እንዳይገለጥ የጠየቁ የሰልፉ ተካፋይ ገልጸውልናል። የኦሮሚያ ፖሊስ ሰልፉን እንዲያቆሙ ቢያዝም ህዝቡ ባለማቆሙ ሌላ ተጨማሪ ኃይል ወደ ከተማዋ መግባቱን እንዲሁ እኒሁ የአይን እማኝ አስረድተዋል። አጋዚ ሰልፉ ትንሽ እንደቆየ አጋዚ የሚባለውን ኃይል ጨምረው በመምጣት ተኩስ ከፈቱ። ሰልፉም ተበተነ። ነጋዴዎችና ሌላው ነዋሪም ከሦስት አቅጣጫ ወጥተው ስለነበር ብዙ ሕዝብ ነበር። ሕዝቡ በሩን ዘግቶ ነው የወጣው። አቶ አህመድ ሙሜ የተባሉ የቆቦ ከተማ ነዋሪ በሰልፉ ላይ አናታቸውን በዱላ ተመተው መቁሰላቸው ተገልጿል። የመንግስት አጣቂዎች ጥይት ወደ ሰማይ እየተኮሱ ሰልፈኞቹን እንደበተኑም ተጨማሪ የፌዴራል ኃይል ወደ ከተማዋ እየገባና፣ የከተማ ፖሊሶች ደግሞ ከቤት ቤት በመዘዋወር የሰልፉን ተካፋዮች እያደኑ መሆናቸውን ነዋሪዎቹ ገልጸውልናል። የቆቦ ከተማ ሱቆችና ምግብ ቤቶች ዝግ ናቸው። ከተማዋም ከሚዘዋወሩባት የጸጥታ ኃይሎች በስተቀር ጭር ብላለች ተብሏል። ይህ በእንዲህ እንዳለ ዛሬ የዲላ ዩኒቨርሲቲ ተማሪዎች በብዛት የትምህርት ቤት ቅጥር ግቢውን ለቀው እየወጡ መሆናቸው ታውቋል። የአፋን ኦሮሞ ቋንቋ ባልደረባችን በስልክ ያነጋገረው የዩኒቨርሲቲው ተማሪ ባለፈው ሳምንት በቦምብ ፍንዳታ የሁለት ተማሪዎች ሕይወት ካለፈ ወዲህ የተማሪዎች መኝታ ክፍሎች ተቃጥለዋል ብሏል። ሌሎች ሁለት ተማሪዎች ደግሞ ተገለ። አስከሬናቸው አስከሬ ናቸው መታጠቢያ ቤት ውስጥ እንደተገኘና ሌላ አንድ ተማሪ አስከሬኑ በዩኒቨርሲቲው አቅራቢያ በሚገኝ ደን ውስጥ እንደተገኘም ጨምሮ ገልጿል። ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚተላለፍላችሁን የሰኞ ምሽት መደበኛ ስርጭት ነው እየተከታተላችሁ ያላችሁት ክቡራትና ክቡራን አድማጮች። በኢንተርኔት አማሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ታገኙናላችሁ። እንዲሁም በስጅ ስልኮቻችሁ ቪኦኤ ዶት ሆን ዶት ኤምኦቢአይ ላይ እንገኛለን። አሁን የሰዓቱን ዋና ዋና የዓለም ዜና አዲሱ ያሰማናል። የዩናይትድ ስቴትስ መንግስት ደቡብ ኢትዮጵያ ውስጥ የነበረውን ሰው አልባ አውሮፕላን ጣቢያ መዝጋቷን አስታወቀች። ሰው አልባ አውሮፕላን ጣቢያው ከዩናይትድ ስቴትስ በክልሉ ካላት ጸረ ሽብርተኛ ጥረቶች አንዱ እንደነበር ይታወቃል። አዲስ አበባ የሚገኘው ዩናይትድ ስቴትስ ኤምባሲ ዛሬ ሰኞ ለቪኦኤ የአፍሪካ ቀንድ አገልግሎት ባደረሰው መልእክት የዩናይትድ ስቴትስ ወታደራዊ ጦር አባላት ከእንግዲህ አርባ ምንጭ አይኖሩም ብሏል። በኤምባሲው የፕሬስ መመሪያ ኃላፊዋ ካትሪን ዲዮ በኢሜይል ባደረሱን ቃል በአሁኑ ሰዓት የእኛ አርባ ምንጭ መገኘት አስፈላጊ እንዳልሆነ ዩናይትድ ስቴትስና ኢትዮጵያ የጋራ መግባባት ላይ ደርሰዋል ብለዋል። የሀገሪቱን ችግሮች ለመፍታት የአፍሪካ ህብረት ከፕሬዚዳንት ኦማር አልባሽር መንግስት ጋር ኢትዮጵያ ውስጥ የጠራውን ብሔራዊ ድርድር ፓርቲያቸው እንደሚያከብር አንድ የተቃዋሚ መሪ ተናገሩ። የቀድሞ የተቃዋሚ መሪና የኡማ ፓርቲ ምክትል ፕሬዚዳንት የሳዲቅ አልማህዲ ሴት ልጅ ማርያም አልማህዲ በአሁኑ ወቅት ሱዳን ውስጥ እየተካሄደ ያለው ድርድር ለሁሉም አመች አይደለም ሲሉ በመተቸት ይቃወማሉ። ራሱን እስላማዊ መንግስት ነኝ የሚለው ቡድን አጥፍቶ ጠፊዎች ሰሜናዊ ሊቢያ ውስጥ በሚገኝ አንድ የነዳጅ ማውጫ ተቋም ላይ ዛሬ ሰኞ ጥቃት ማድረሳቸው ተገለጠ። ሆኖም አጥቂዎቹ በቶሎ ተባረዋል ብለዋል የጦር ኃይል ባለስልጣናት። ጥቃቱ ያነጣጠረው ነዳጅ ወደ ውጭ ሀገር በሚልከው የአልሲድራ ተቋም ላይ እንደነበረም ታውቋል። የብሪታንያ ውጭ ጉዳይ ሚኒስቴር ከአይሲስ የተሰራጨ ነው ተብሎ የታመነን አንድ ቪዲዮ እየመረመረ ነው። ቪዲዮ የሚመረመረው እስላማዊ መንግስት ነኝ ባይ ነውጠኛ ቡድን ሶሪያ ውስጥ ተቀምጠው ለእንግሊዝ የሚሰልሉ አምስት ጆሮ ጠቢዎችን ገድያለሁ ብሎ ይፋ ያደረገው ነው ስለተባለ ነው። ይህ የአስር ደቂቃ ቪዲዮ የተባሉት ሰላዮች በእርግጥም እንደሰለሉና የተለያዩ ፎቶግራፎችም እንዳነሱ አምነዋል ተብሎ እዛው ቪዲዮ ላይ ተገልጧል። በመጨረሻም ፓስፖርት የማያስፈልገው የአውሮፓው ሻንጋይ ቀጠና አደጋ ላይ መሆኑን ጀርመን ተናገረች። ጀርመን ይህን የገለጠችው ፍልሰተኞችን ለመቆጣጠር በሚል ስዊድንና ዴንማርክ አዲስ የድንበር መቆጣጠሪያ ህግ በማውጣታቸው እንደሆነም ታውቋል። አርስተ ዜናው ይኸው ነው። አመሰግናለሁ አዲሱ። አሁን ልክ ከምሽቱ ሶስት ሰዓት ተኩል ነው አዲስ አበባ ላይ ሰኞ ታህሳስ 25 2008 ዓመተ ምህረት በዋሽንግተን ዲሲና አካባቢዋ ደግሞ ሰኞ ታህሳስ 25 ከቀኑ ሰባት ሰዓት ተኩል ነው። ወደ ሁለተኛው የዝግጅታችን ክፍል እናዘግማለን። አሁን ስፖርት ነው። ተከታዩ ዝግጅት አዘጋጅና አቅራቢ ሰሎሞን ክፍሌ እንደምናመሽታችሁልኛል የተከበራችሁ አድማጮች፣ በትላንቱ የሺያንሜን ቻይና ዓለም አቀፍ የማራቶን ሩጫ ውድድር የሴቶቹን ኢትዮጵያዊቷ ወርቅነሽ ደሳ የወንዶቹን ኬንያዊ ቪንሰንት ኪፕሩቶ አሸንፈዋል። በአዲስ አበባም 33ኛው ዓመታዊ የአገር አቋራጭ ሩጫ ውድድር ተካሂዷል። በእግር ኳሱ ስፖርት ዜና የአገር ውስጥና የአውሮፓ ፕሪምየር ሊግ ውድድሮችን ውጤት ይዘናል። አብራችሁን ቆዩ። ትላንት በሺያንሜን ቻይና የተካሄደውን ዓለም አቀፍ የማራቶን ሩጫ ውድድር ዜና ላስቀድም። እንዳልኩት የሴቶቹን ወርቅነሽ እደሳ የወንዶቹን ኬንያዊው ቪንሰንት ኪፕሩቶ ነው ያሸነፉት። የ28 ዓመቱ ኬንያዊ በ2011 የዓለም ሻምፒዮና የብር ሜዳሊያ ተሸልሟል። በሁለት ሰዓት 10 ደቂቃ ከ18 ሴኮንድ በአንደኝነት የገባውም የመጨረሻውን 10 ኪሎ ሜትር ከአምስቱ ብርቱ ተቀናቃኞቹ ጋር እልህ አስጨራሽ ፉክክር አካሄዱ ነው። ኪፕሩቶን ወጥረው ይዘው የቆዩትም ፈይሳ በቀለ፣ ሹራ ኪታታ፣ አብደላ ጎዳና፣ አለሙ ገመቹና ገብሬ መኳንት ሁሉም ከኢትዮጵያ ናቸው። 36ኛው ኪሎ ሜትር ላይ መኳንት፣ 38ኛው ሲደርሱ ጎዳና ወደ ኋላ ቀሩ። 39ኛው ላይ በቀለ ደከመው፣ ኪታታና ኪፕሩቶ ብቻቸውን መምራት ያዙ። ከዚያ በኋላ 200 ሜትር እስኪቀራቸው መሪነቱን ተፈራረቁበት። በመጨረሻው ግን ኬንያዊው ቪንሰንት ኪፕሩቶ በጠንካራ አጨራረስ በአንደኝነት ቀድሞ ገባ። የ19 ዓመቱ ወጣት ኢትዮጵያዊ ሹራ ኪታታ በ21020 ሁለተኛ ሆነ። ሹራ ኪታታ ከሁለት ወራት በፊት እዚያው ቻይና ውስጥ በሻንጋይ ማራቶን የግሉን ፈጣን ጊዜ 20853 በማስመዝገብ በሦስተኛነት መጨረሱ አይዘነጋም። በ2012ቱ የአምስተርዳም ማራቶን የራሱን ፈጣን ጊዜ 206 26 አስመዝግቦ በአራተኝነት የገባው ፈይሳ በቀለ ትላንት ሦስተኛ ወጥቷል። ኪፕሩቶ ከዚህ ቀደም በ15 ማራቶኖች የተሳተፈ ሲሆን በአንደኝነት ሲጨርስ የትላንቱ ለአራተኛ ጊዜ ነው። በ2009 ፓሪስ፣ በ2013 ኦትሱና ፍራንክፈርት ማሸነፉ አይዘነጋም። ወደ ሴቶቹ ውድድር ስናልፍ የ23 ዓመቷ ወርቅነሽ ይዴሳ ትላንት በአንደኝነት የጨረሰችው ከራሷ ፈጣን ጊዜ ላይ ሰባት ደቂቃዎችን ግድም ላጭታ ነው። ባለፈው ዓመት በማራኬሽ ማራቶን ጊዜዋ 23106 እንደነበር ሲታወስ፣ ትላንት 22404 ገብታለች። ወርቅነች ተጀምሮ እስኪያልቅ ከመሪዎቹ ሯጮች ጋር የቆየች ሲሆን በመጨረሻዎቹ ጥቂት 100 ሜትሮች አካባቢ የመረበሽ ምልክት ታይቶባት እንደነበር ተዘግቧል። ሲጀመር ከሚገባው ፍጥነት በላይ በኃይል ስለገፋሁትና ውድድሩ ደግሞ አቀበትና ቁልቁለት የሚበዛው በመሆኑ እንዲሁም ወቅቱ ነፋሻማ ስለነበር ሁለተኛውን አጋማሽ አዝጋሚ አድርጎታል ስትል ወርቅነሽ ይዴሳ አስረድታለች። ማርታ ለማ ሌላዪቱ የኢትዮጵያ አትሌት ሁለተኛ፣ አሁንም ሌላዪቱ ኢትዮጵያዊ ፋንቱ ኢቴቻ በሦስተኝነት አጠናቃ ፖዲየሙን የኢትዮጵያ ብቻ አድርገውታል። በዘንድሮው የሺያሜን ቻይና ማራቶን ከሀያ ሰባት ሺህ በላይ ሯጮች መሳተፋቸው ተዘግቧል። ወደ አዲስ አበባ ስናመራ ሰላሳ ሶስተኛው ዓመታዊ የአገር አቋራጭ ሩጫ ውድድር መካሄዱን እናገኛለን። ገዛኝ ጽዮን መስቀል ተከታትሏል። መቀጠል ትችላለህ ገዛኝ። አመሰግናለሁ ሰለሞን። ሰላሳ ሶስተኛው የተች አዲስ አበባ የጃን ሜዳ ሀገር አቋራጭ ሩጫ ውድድር በጠንካራ ፉክክር ታጅቦ ትናንትናና ከትናንት በስቲያ ተካሂዶ ተጠላቋል። ቅዳሜ ረፋዱ ላይ የተደረገው በትምህርት ቤቶችና በክፍለ ከተሞች መካከል ሲሆን ትናንት ደግሞ በአንደኛ ዲቪዚዮን በክለቦችና የግል እንዲሁም በቬተረንስ ማለትም የእድሜ ባለጸጎች ያካተተ ነበር። በስድስት የውድድር አይነቶች ማለትም በወጣት ሴቶችና ወንዶች ስድስት ና ስምንት ኪሎ ሜትር እንዲሁም አዋቂ ሴቶች ስምንት ና አዋቂ ወንዶች ደግሞ አስራ ሁለት ኪሎ ሜትር ነው። በጾታ ሰባት መቶ አርባ አምስት ወንዶች አራት መቶ ሀያ ሰባት ሴቶች በአጠቃላይ አንድ ሺ አንድ መቶ ሰባ ሁለት የተፎካካሪ አትሌቶች ተካፋይ መሆናቸውን ከቴክኒክ ክፍል ኃላፊው ከአቶ አንዱ አለም ያየራዱ ለመረዳት ያል ነው። ከጊዜ አንጻር እጅግ እልህ አስጨራሽ ምክክር የታየባቸውን የተወሰኑትን ለመግለጽ ያህል በአዋቂ ወንዶች አስራ ሁለት ኪሎ ሜትር አትሌት ኤልያስ ክብረት ከፌዴራል ማረሚያ ቤቶች ተከታዮቹን ለሰባ ሜትር ወደ ኋላ አስቀርቶ ቀድሞ ሲገባ፣ ወጣት ወንዶች ስምንት ኪሎ ሜትር ያሸነፈው አትሌት አበራ ዮሴፍ የኤሌክትሪክ ክለብ አባል ነው። በወጣቶቹ የመጨረሻውን ዙር ትከሻ ለትከሻ ሲተፋከሩ ከቆዩ በኋላ የመጨረሻው ሁለት መቶ ሜትር ተቀድሞ ሁለተኛ የወጣው አትሌት ተሾመ ሹኖ የኢትዮጵያ ንግድ ባንክ ተወዳዳሪ ነው። አትሌት ተሾመ ባሳየው ፉክክር የተመልካቹን አድናቆት አግኝቷል። ውድድሩን ምን ያህል ጠንካራ እንደነበር፣ ስለ ወደፊት እቅዱን አትሌቱ ተሾመን ባጭ አጭሩ እንዲገልጽልኝ አነጋግሬዋለሁ። አሁን ያው የዛሬ ሪፖርት በጣም በጣም ጥሩ ነው። በጣም ከባድ ነው። እግዚአብሔር ያለ ተሳትፎኛ ያው ሰርኬ እንግዲህ አገሬ ለማስቀበት ነው ፈልጉ በስምንት ኪሎ ሜትር አዋቂ ሴቶች ሊጠናቀቅ አራት መቶ ሜትር ላይ ማን እንደሚያሸንፍም ለመገመት አስቸግሮ ነበር። ሆኖም የመከላከያዎቹ አትሌት የብርግዋል መሰለና ገነት ያለው አጨራረሳቸውን አሳምረው ተፈትልከው አንደኛና ሁለተኛ በመውጣት ጨርሰውታል። ረጅም ጊዜ የወሊድ እረፍት በኋላ ወደ ውድድር የተመለሰችው የፌዴራል ፖሊሷ አትሌት መስታወት ቱፋ በግሩም ብቃት አራተኛ ሆና ጨርሳለች። ይህ የስምንት ኪሎ ሜትር ውድድር ከሁለት ሳምንት በኋላ በሚደረገው የዱባይ ማራቶን የፍጥነት ማሟሟቂያ ይሆናል ብላም አስተያየቷን ሰጥታለች። ዛሬ ውድድሩ በጣም ደስ የሚል ነው። ጠንከራ ነው። በጣም ደስ ይላል ውድድሩ ነው። ያው እንግዲህ ድሮ ነበረ ቀስ ምሬድ ነበረው። በአሁኑ ሰዓት ደግሞ ፊልዴን ቀይቶ ወደ ማራቶን ደግሞ ወዳደር ላይ ነው የምገኘው። የመስታወት ታናሽ እህት ኤግስት ትፋት ባለች ባለፈው አመት በለንደን ማራቶን በማሸነፍ እንትታወቃለች። ዘንድሮም ቢሆን ለአምናውን ድሏን ለማስጠበቅ መዘጋጀቷን ኤግስት አክላ ነግራኛለች። አመሰግናለሁ። ገዛኸኝ ጽዮን መስቀል ነበር ከአዲስ አበባ። ወደ እግር ኳስ ስፖርት ዜና እናልፋለን። የኢትዮጵያ ፕሪምየር ሊግ ሰባተኛ ሳምንት ጨዋታዎች በአሳለፍነው ሳምንት ተካሂደዋል። በአዲስ አበባና ክልል ከተሞች ሰባት ግጥሚያዎች መከናወናቸውን ገዛኸኝ ጽዮን መስቀል ገልጿል። ፕሪምየር ሊጉ ለሚቀጥሉት አርባ ቀናትም ተቋርጦ እንደሚቆይ ታውቋል። ለምን ይቋረጣል? አሁንም ገዛሄን ጽዮን መስቀል ከአዲስ አበባ። በፕሪምየር ሊጉ መቋረጥ ምክንያቱ በአስራ ሁለት ቀናት በኋላ ሩዋንዳ በምታዘጋጀው አራተኛ የአፍሪካ ሀገራት ቻን ዋንጫ ላይ ለመሳተፍ ኢትዮጵያ ብሔራዊ እግር ኳስ ቡድን በልምምድ ዝግጅት ላይ በመሆኑ ነው። ካለፈው ሐሙስ ሰባተኛ ሳምንት የኢትዮጵያ ፕሪምየር ሊግ ውጤቶች መካከል አዳማ ከነማ ከሜዳ ውጭ ሀዋሳ ከነማን ሁለት ለአንድ በመርታት የደረጃ ሰንጠረዡን በአስራ ዘጠኝ ነጥብ አጠናክሮ ቀጥሎበታል። አዲስ አበባ ላይ ደደቢትን ሁለት ለባዶ ያሸነፈው ቅዱስ ጊዮርጊስ በአስራ ስድስት ነጥብ በሁለተኝነት ሲቀጠል ሲዳማ ቡና በአስራ ሁለት ነጥብ ሶስተኛ ነው። ከሜዳቸው ውጭ የተጫወቱት አራት የአዲስ አበባ እግር ኳስ ክለቦች ማለትም መከላከያ፣ ኢትዮጵያ ንግድ ባንክ፣ ኤሌክትሪክ እና ኢትዮጵያ ቡና ሁሉም ተሸንፈው የደረጃ መንሸራተት አጋጥሟቸዋል። ክለቦቹ በዚህ ሁኔታ ቆይተው ስምንተኛ ሳምንት ጨዋታቸውን የታሰ ሳምንት አልፍ ሁለት ሺህ ስምንት ዓመተ ምህረት ጀምራሉ። አመሰግናለሁ። በድጋሚ ገዛኸኝ፣ ወደ አውሮፓ ሄደን ባጭሩ በሳምንቱ ማብቂያ የተካሄዱ የሊጉን ውድድሮች አይተን እናበቃለን። አርሰናል፣ ማንቸስተር ሲቲና ማንቸስተር ዩናይትድ ድል ሲቀናቸው፣ ሊቨርፑል በዌስትሃም ሁለት ለዜሮ ተሸንፏል። በዚህኛው ሳምንት ኒውካስል ዩናይትድን አንድ ለባዶ ያሸነፈው አርሰናል ፕሪምየር ሊጉን በ42 ነጥብ መርቷል። አርሰናል ይህን ጨዋታ በቀላሉ አልተወጣም፣ በኒውካስል ክፉኛ ተፈትኗል። ማንቸስተር ሲቲ በራሱ ላይ ባስቆጠራት ጎል ጨዋታው ሊጠናቀቅ ዘጠኝ ደቂቃ እስከቀረው ድረስ አንድ ለባዶ እየተመራ ነበር። ሆኖም በ82ኛውና በ88ኛው ደቂቃ ባገኛቸው ሁለት ተከታታይ ግቦች ድል ቀንቶት ወጥቷል። ማንቸስተር ዩናይትድ ስዋንሲ ሲቲን 2 ለ1 ዌስትሃም ዩናይትድ ሊቨርፑልን ሁለት ለባዶ አሸንፈዋል። ሌሎች ጨዋታዎችም ተካሂደዋል። የደረጃ ሰንጠረዡን አርሰናል በ42 ሲመራ፣ ሌስተር ሲቲ በ42 ሁለተኛ፣ ማንቸስተር ሲቲ በ39 ሶስተኛ ናቸው። በዚሁ ላብቃ አድማጮች፣ ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ። ሰሎሞንና ገዛኸኝን ለስፖርት ዘገባው እናመሰግናለን። ተከታዩ ዝግጅት አፍሪካ ነክ ርዕሶች ነው። ካራቱሪ ግሎባል የሚባል የህንድ ኩባንያ በጋምቤላ አካባቢ እርሻ መሬት እንዲያለማ ከኢትዮጵያ መንግሥት ጋር ገብቶ የነበረው ስምምነት ባለመሳካቱ ኮንትራቱ መሰረዙ ታውቋል። ኮንትራቱ የተሰረዘው 100 ሺህ ሄክታር መሬት በዓመት ሁለት ሚሊዮን ብር ክፍያ ሂሳብ ተከራይቶ የተጠበቀውን ተግባር ባለመፈጸሙ እንደሆነ ባለፈው ሐሙስ ከኢትዮጵያ የግብርና ሚኒስቴር ተሰምቷል። ስለ ጉዳዩ እንዲያብራሩ በመቀሌ ዩኒቨርሲቲ የታሪክና የባህል ጥናቶች ክፍል ረዳት ፕሮፌሰርና የአፍሪካ ጉዳዮች ምሁር የሆኑትን ዶክተር አየለ በከሬን ጋብዘናል። የጋበዘችን ያነጋገረችው የአፍሪካ ነክ ርዕሶች አዘጋጅና አቅራቢ አዳነች ፍሳዬ ነች። ዶክተር አየለ ስለ ኮንትራቱ በማብራራት ይጀምራሉ። ኮንትራቱ የዚህ ታላቅ ድርጅት ትልቅ እርሻ በኢትዮጵያ ሊያመጣ ይችላል፣ ኤክስፖርት በማድረግ ነዲ በማግኘት የፉድ ሴኪሪቲ ሊያስወግድ ይችላል ተብሎ ትልቅ ግምት የተሰጠው ኩባንያ የመጀመሪያውና አይኮኒክ የሚባለው ወይም ደግሞ በጣም ተምሳሌ የሚባለው ኩባንያ ኮንትራቱ ካንስል ሆኗል። ምክንያቱ ምንድን ነው አሉ። የተሰረዘበት ምክንያት የተሰረዘበት ምክንያት እንግዲህ ያው እንደምናውቀው ከዚህ በፊትም እንደተወያየንበት በመጀመሪያ ደረጃ ሶስት መቶ ሺህ ሄክታር መሬት ነበረ የተሰጠው የኢትዮጵያ መንግስት ግን ይሄ ሶስት መቶ ሺህ ብዙ ነው ብሎ ወደ መቶ ሺህ ቀንሶት ነበረ ይሄ እንግዲህ በጋምቤላ ነው እና ያ መቶ ሺህ ሄክታር መሬት የተሰጠው ሩዝ፣ ስንዴ፣ ሹገርኬን ለማብቀል ተብሎ ነው። ስኳር አገዳ። በተጨማሪ ከመቶ ሺህ ሄክታር ለእርሻ አገልግሎት የዋለው መሬት አንድ ከመቶ ብቻ ነው። አንድ ከመቶ ዘጠና ዘጠኝ ከመቶ አልተነካም። ከስሯል ማለት ነው። ያ አመርታለሁ ያለውን አላማረተም። በተጨማሪ ደግሞ ይሄ ድርጅት አጭበርባሪ ድርጅት ሆኖ ተገኝቷል። ከዚህ በፊትም ተወያይተንበት ነበረ። ይሄ የወሰደው መሬት በጣም ጥቅጥቅ ያለ ደን ያለበት ውሃ የሚተኛበት ቦታ ነው። እንግዲህ ትራክተር ሲያስገባ፣ ማምረቻ መሳሪያ ሲያስገባ፣ ማረሻ መኪናዎች ሲያስገባ አለ ታክስ ነው ያስገባው። ይሄ ብቻ ሳይሆን እርሻውን ልጀምር ብሎ ከንግድ ባንክ ከዳሽን ከዘመን ባንክ ገንዘብ ተበድሮ ነበረ። ብድሩን በመጨረሻ ሲያስፈራሩት በጣም አነስተኛ ለንግድ ባንክ መልሶ ነበረ። እና ዋናው ቁም ነገር ምንድን ነው? እሰራለሁ ብሎ ያሰበውን ሳይሰራ በስምንት ዓመት ጊዜ ተሰጡት፣ ሳይሰራ ስለቀረ ማስጠንቀቂያ ተሰጡት ነበር። በሁለተኛ ባንኮቹ እቃውን ለመሸጥ ዝግጅት ላይ ነበሩ። እና አሁን በመጨረሻ ደግሞ ያው የሚጠበቅበትን ሊያሟላ ስላልቻለ ኩባንያው የያዘውን መሬት እንዲያጣ ተደርጓል ማለት ነው። ይህን ኩባንያ ከእሱ ጋር ኮንትራት ሲደረግ መጀመሪያው ነው። አቅሙን አያውቁም ነበር ማለት ነው። ጥናት አልተደረገም ነበር ማለት ነው ወይስ ምንድን ነው? በጣም ጥሩ ጥያቄ ነው። ከዚህ በፊት እንደተወያየ ነው መንግስት ለግል የውጭ ባለሀብቶች ያልሞት ብሎ ሶስት ነጥብ ሶስት ሚሊዮን ሄክታር መሬት ወስኖ ነበረ እና ይሄ መሬት ነው የተከፋፈለው በጣም ትልቅ ድርሻ ከወሰዱት አንዱ ካርቱሪ ነው። እና ልክ እንደ ጠየቅሹ አንደኛ፣ መንግስት ትክክል በሆነ መንገድ ጥናት አላደረገም። በዛ አካባቢ ላይ የተሰማሩ ስኮላሮች አጥንተው ያቀረቡት ሪፖርት አለ። አንደኛ እነዚህን ባለሀብቶች ከዚህ በፊት ምን አይነት ተግባራት ላይ ተሰማርተዋል? ምን አይነት ስራ ላይ ተሰማርተዋል? ውጤታቸው ምንድን ነው? ሁለተኛ ደግሞ የእነዚህ ሰዎች ያን ያህል መሬት ሲይዙ ምን አይነት ተጽዕኖ ይኖረዋል አካባቢው ላይ። ሶስተኛ ደግሞ የሚያደርጉትን ስራ ሞኒተር የሚያደርግ የሚከታተል፣ ያ እንሰራለን ያሉትን እየሰሩ ነው ወይ የሚል። በዚህ አይነት ክራይቴሪያ መንግስት ራሱን አላዘጋጀም፣ ወይም ደግሞ ለክልሉ መንግስት ነግሮ ያ ነገር እንዲሰራ አላደረገም። በሌላ በኩል ደግሞ ካርቱሪን ስንወስ ዝም ብሎ ከዚህ እስከዚህ በጣም ስልሳ ኪሎ ሜትር ረጅም ትልቅ መሬት ነው ከዚህ እስከዚህ ውሰድ ሲባል ዝም ብሎ ግራብ አረገው ያንን መሬት ወሰደ እንጂ ያ መሬት አሁን ለምሳሌ ውሃ የሚተኛበት ነው የባሮ ወንዝ ሲሞላ ወደዛ ነው የሚተኛው እና እስከ ሰባት ወር ውሃ ይተኛበታል ይህንን ጥናት አላደረግም እና ሁለቱን ሳይዶች በአንድ በኩል የእኛ መንግስት በሌላ በኩል ደግሞ ይሄ ኩባንያ ጥናት ሳያረጉ ነው የወሰዱት እና ይሄ ኩባንያው በነገራችን ላይ ግሎባል ኩባንያ ነው። በዓለም አቀፍ ደረጃ የሚሰራ ዓለም አቀፍ የሆነ ኩባንያ ነው። እኛ ጋር ብቻ ሳይሆን ኬንያም እንደውም በጣም በዓለም አንደኛ ጽጌረዳ አምራች ኩባንያ ነው። ከኬንያ ጽጌረዳ ረዳ እያመረተ ሆላንድ የሚሸጥ ነው እና አሁን በነገራችን ላይ ይሄ ዓለም አቀፍ ኩባንያውም ከስሯል። የእሱ ስቶክ በቦምቤይ ሰላሳ ስምንት ዶላር ይሸጥ የነበረው በአንድ ስቶክ ሰላሳ ስምንት ዶላር ይሸጥ የነበረው ወደ አንድ ብር ወርዶ ኩባንያውም በጠቅላላ ሳይዘጋ አይቀርም ነው የሚባለው። ያን ያህል መሬት ለዚህ ለኩባንያ በሚገባ ጥናት ሳይደረግ መስጠቱ፣ ሁለተኛ ደግሞ ትልልቅ ኩባንያዎች የኢትዮጵያን ፉድ ሴኪሪቲ የምግብ ዋስትና ያሟላሉ በሚል መንፈስ ነው እንግዲህ ትልልቅ መሬት ሲሰጡ፣ ያ ሶስት ነጥብ ሶስት ሚሊዮን መሬት ለእነዚህ የውጭ ባለሀብቶች ሲሰጥ አላማው ምን ነበረ እስከ ሰባት ቢሊዮን ዶላር ገቢ ይገኛል ተብሎ ነው ከአግሪካልቸራል ኤክስፖርት ወይም ደግሞ የእርሻ ምርቶችን ወደ ውጭ በማውጣት ግን አሰራራቸውን በምናይበት ጊዜ ያ እንኳን ያንን ልናገኝ ይቅርና አንድ ሶስተኛውንም እንኳን ልናገኝ አልቻልንም በዚህ ላይ ደግሞ አሁን ባየነው በኤልኒኞ ምክንያት የደረሰው በጣም ሰፊ ከሀምሳ አመት በፊት ያልታየ ደርቅ ሲመጣ ይሄ ሶሉሽን ይሆናል ተብሎ ታስቦ መፍትሄ ይሆናል ተብሎ ታስቦ ነበረ ያልተሳካ ማለት ነው። እና እንደ እኔ ግምት ምንድን ነው፣ በአስቸኳይ መንግስት ይሄንን በሚመለከት ያለውን ፖሊሲ መቀየር ያለበት ይመስለኛል። እና ለምሳሌ ቅድም እንደነገርኩሽ ካሮቱሪ መቶ ሺህ ሄክታር ሲሰጠው እያንዳንዷን ሄክታር የተከራየው በአንድ ዶላር ነው። በአንድ ዶላር ፐር ሄክታር በዚህ ላይ ቅድም እንደነገርኩሽ ከባንኮች ብድር ተሰጥቶታል እንደ ከባንኮች ብድር መሰጠት የሚቻል ከሆነ የሚፈልጉትን መሳሪያ ማምጣት የሚችሉ ከሆነ ለምን ካለማያ፣ ከመቀሌ፣ ከተለያዩ ዩኒቨርሲቲዎች በእርሻ ሙያ የተሰለጠኑ ሰዎች እዛ ቦታ ሄደው ይሄንን ስራ እንዲሰሩ አይደረግም? ምክንያቱም ዞሮ ዞሮ እነዚህ የውጭ ኩባንያዎች አንደኛ የሚያመርቱትን ሁለተኛ ያ ምርት በፈለጉት የውጭ ገበያ ሊሸጡ ይችላሉ ይላል። የአገር ውስጥ ገበያ ውስጥ አይገባም ያ የሚያመርቱት ነገር እና ለሀገራችን አይረዳም ማለት ነው። ያው ገንዘብ ይገኝበታል እንጂ እና በዛ ጊዜ ውስጥ ይሄ ነገር ሊሟላ ካልቻለ ያንን ፖሊሲ ሪባይስ አርጎ የራሳችንን ሰዎች የኢትዮጵያውያን በእርሻ ሙያ የሰለጠኑትን ወደዚህ ሙያ እንዲገቡ ወደዚህ እርሻ እንዲገቡ የማድረግ ፖሊሲ መውጣት አለበት ብዬ አስባለሁ። እንግዲህ ወረት ካፒታልም ያስፈልጋል። ያ ቅድም እንደገለጹት በዓለም አቀፍ ደረጃ ሀብታም ኩባንያ ተደርጎ ይታየ ነበረ ነው ይጠቅማል ተብሎ ነበር የተጋበዘው ማለት ነው። አሁን የሚሏቸው ግን ከሙያቸው በስተቀር ያን ያክል ገንዘብ ይኖራቸዋል ተብሎ እዛ ሊያምርቱ እና ወይም ደግሞ እዛ ሊሰሩ ይችላሉ። አድማጮች ከካሩቱሪ ኩባንያ ጋር የተደረገው የመሬት ኪራይ ውል መሰረዝን በሚመለከት የአካሄድ ነው ቃለመጠይቅ ማለት ነው። ተከታይ ክፍል አለው በመጪው ሰኞ ይቀርባል። ወደ ተከታዩ ዝግጅት እናልፋለን። ጤና ነው፣ ሰሎሞን አባት የሚያቀርበው ኢቦላ በ2015 ዓ ም ባለፈው የአውሮፓ ዓመት ማለት ነው ከ3000 በላይ ሰው ሕይወት ቀጥፎ ጠፍቷል። ባለፈው ግንቦት ላይቤሪያ ከኢቦላ ነፃ ወጣች የተባለ ጊዜ ሞንሮቪያ በሐሴት ፈንድቃ ነበር። ዓለምም እንዲሁ አብሯት ፈነደቀ። ይሁን እንጂ ኢቦላ የጥፋት ሰይፉን እንደገና መዝዞ ሊመለስ ብዙ ሳምንታት አልፈጁበትም። ተመለሰ፣ እናም ደግሞ ተጨማሪ ሕይወት በላ፣ እንደገናም ጠፋ። አሁን ኢቦላ ተሸንፏል እየተባለ ነው። ባለፈው ህዳር ሲየራሊዮን ከኢቦላ ነጻነች ተብሎ ተነግሮ ነበር። ከዚያም ለሁለት ዓመታት ሲገዳደራት ከቆየው ከዚህ መደዳ ገዳይ ወረርሽኝ ጋር ውጊያዋን ማብቃቷን ጊኒ አወጀች። የዓለም የጤና ድርጅትም እነሆ ዛሬ ጊኒ ከኢቦላ ነጻ ነች ሲል በይፋ ተናግሮላታል። በሦስቱም ሀገሮች ውስጥ ወረርሽኙ ይተላለፍባቸው የነበሩ ሰንሰለቶች መቋረጣቸውን ወይም መተላለፉ መቆሙን ከሁለት ዓመታት በኋላ ለመጀመሪያ ጊዜ መናገር እንችላለን። ዶክተር ብሩስ አይልዋርድ የዓለም የጤና ድርጅት የኢቦላ ጉዳዮች ልዩ ተጠሪ ናቸው። ይህንን ያሉት አንድ ጊኒያዊ ሕፃን በታህሳስ 2006 ዓመተ ምሕረት በኢትዮጵያ አቆጣጠር ከጊኒ ጫካዎች በአንዱ በኢቦላ ቫይረስ ተያዘ። ከዚያን ጊዜ አንስቶ በተከታተሉት ሁለት ዓመታት ውስጥ ኢቦላ 11 ሺህ ሰው ገድሏል። ከ28 ሺህ በላይ ሰው በብርቱ ታሟል። ከዓለም የጤና ድርጅት የወጣ መረጃ እንደሚለው ኢቦላ ጠፍቷል፣ ተሸንፏል። የዩናይትድ ስቴትሱ ብሔራዊ የጤና ኢንስቲትዩት ኤክስፐርት አንቶኒ ፋውቺ እና ሌሎችም የሐሳባቸው ተጋሪዎች እንደገና ሊመጣ ይችላል ሲሉ ያስጠነቅቃሉ። በህብረተሰብ ጤናው ዘርፍ ያለን ሁላችንም ኢቦላ ተመልሶ እንዲመጣ እናምናለን። መዘጋጀትና መጠበቅ የሚኖርብንም ለዚህ ነው። ሁሉም ነገር ተብሎም ሁሉም ነገር ተደርጎም ከተጠናቀቀ በኋላ አሉ፣ የአሜሪካ የበሽታዎች መቆጣጠሪያና መከላከያ ማዕከላት ሲዲሲ ዳይሬክተር ቶም ፍሪደን የዛሬ ዓመት ለቪኦኤ ሰጥተውት በነበረ መግለጫ ከጊኒ ከላይቤሪያና ከሴራሊዮን ከሴራ ሊዮን ስንወጣ ሀገሮቹን ከጠንካራ የጤና ሥርዓት ጋር መተው ነው ግባችን። ከዚህ ሁሉ ችግር ውስጥ ስንወጣ ተስፋ የምናደርገው ወረርሽኙን ማስቆም ብቻ ሳይሆን ቀጥሎ ሊመጣ የሚችለውን ኢቦላ ወይም ሌላ ማንም የጤና ስጋት መጋፈጥ የሚችሉ ላቦራቶሪዎችን የጤና ባለሙያዎችንና የአጣዳፊ ምላሽ አቅም ማስቀመጥንም ነው እንዲህ አይነት ሌላ ወረርሽኝ ቢከሰት ዳግመኛ መቅሰፍት እንዳይሆን ሊያደርግ የሚችል ትጥቅ አሁን አለን ይላሉ ኤክስፐርቶቹ በመተማመን ዛሬ ክትባት አለ ኢቦላን ሊያቆም የሚችል ይህ አዲስ ክትባት ባለፈው ዓመት ውስጥ በሰው ላይ በተካሄዱ ሙከራዎች ፍቱንነቱን አስመስክሯል እንግዲህ በእነዚህ ሶስት ሀገሮች ውስጥ ዛሬ ትልቁ የቤት ሥራ የህብረተሰብ ጤና መርሃ ግብሮችን እንደገና እንዲያንሰራሩና የተቀላጠፈ አገልግሎት መስጠት እንዲችሉ ማገዝ ነው። በተለይ የእናቶችና የሕፃናት ጤና ጥበቃ አገልግሎት ቁልፍና የቅድሚያ ትኩረት የሚያስፈልገው መስክ መሆኑን የዓለም የጤና ድርጅት አስገንዝቧል። የዓለም ባንክ ደግሞ አንዳች ጉልበት ጨብጦ የሦስቱን ሀገሮች ስነ ልቦና ለመጠገን ድምፁን አሰምቷል። ለድኅረ ኢቦላ ምላሽና ምጣኔ ሀብቶቻቸውን መልሶ ለማቆም የሚረዳቸውን የአንድ ነጥብ አምስት ቢሊዮን ዶላር ድጋፍ በአዲሱ ዓመት አሰባስቧል። ፔኒሲሊን የዛሬ ዘጠና ዓመት ገደማ ከተገኘ ወዲህ ቁጥራቸው እጅግ የበዛ ጸረ ሰው ደዌዎችን ለማከም ጉዳይ እየዋለ ይገኛል። አሁን አሁን ግን አንዳንዶቹ ተሐዋስያንና ተውሳኮች እጅግ ብርቱ ለተባሉት ጸረ ተሐዋስያን መድኃኒቶች እንኳ አልበገር ማለታቸውን ሐኪሞች እየተናገሩ ነው። የእነዚህ ጸረ ተሐዋስያን መድኃኒቶች አጠቃቀም በሆስፒታሎችና በተገልጋዮች ዘንድ እስካልተቀየረ ድረስ የዛሬው ሕክምና ገጽታ ወትሮ ከምናውቀው በእጅጉ ሊቀየር እንደሚችል እያስፈራ ነው። ቁጥሩ እጅግ የበዛ ሰው ተራ በሚባሉ እስከ ዛሬ ለማከም ቀላል ሆነው በቆዩ በሽታዎች ሊያልቅ እንደሚችል ወይም የዓለም ጤና ድርጅት ባለፈው የአውሮፓ ዓመት ውስጥ አስጠንቅቆ ነበር። ወደ ድኅረ ጸረ ተሕዋስያን መድኃኒት ዘመን እየዘለቅን ነው ብሏል ደብሊው ኤች ኦ። ይህ ሁኔታ እጅግ አጣዳፊ መሆኑን የአሜሪካ የበሽታዎች መቆጣጠሪያና መከላከያ ማዕከላት ባልደረባ ዶክተር ማይክል ቤል አሳስበዋል። ኢንዲያ ሕንድ ውስጥ ብቻ ባለፈው አንድ ዓመት ውስጥ መድኃኒቶችን በለመደ አንድ ዓይነት በሽታ የምጪ ሐዋሲያን ምክንያት አምሳ ስምንት ሺህ ሕፃናት ሞተዋል። በእነዚሁ መድኃኒቶችን በለመዱት ሐዋሲያን ምክንያት አሜሪካና አውሮፓ ውስጥም በአሥሮች ሺዎች የሚቆጠር ሰው እያለቀ ነው። የችግሩ መንስኤ ደግሞ በከፊልም የእኛው የራሳችን ሥራ ነው። ለረጅም ጊዜ የተጠቀምንባቸው ጸረ ተሐዋሲያን መድኃኒቶች አሉን። አንዱ አልሰራ ባለ ጊዜ ወዲያው ወደ ሌላው እንዞራለን። በአሁኑ ጊዜ ግን በተለዋጭነት ልንጠቀምበት የምንችል መድኃኒት የለንም። እንዲህ አይነቱ የተሐዋሲያን መድኃኒቶችን የመለማመድ ሁኔታ የሚፈጠረው አንድም መድኃኒቶቹን ያለገደብ በመውሰድ ላልተገባ ጉዳይ ሁሉ መድኃኒቶቹን በመጠቀም የታዘዘ መድኃኒት የታዘዙ መድኃኒቶችን ጨርሶ ባለመውሰድ በጽዳትና በግል ንጽሕና ጉድለት ምክንያት በሚተላለፉ ተዋዋስያንና ተውሳኮች የተበከሉ ቁሳቁስን በመነካካት እንደሆነ ዶክተር ቤል አመልክተዋል። የሕክምና ባለሙያዎች መድኃኒት ሲያዙ ከፍተኛ ጥንቃቄ እንዲያደርጉ ሲዲሲ አሳስቧል። በጤና ዝግጅት ሰለሞን እናመሰግናለን። ኢቦላ ተመልሶ እንደማይመጣ ተስፋ እያደረግን ይቅር፣ ወደሚቀጥለው ዝግጅት አድማጮች አስተያየት ነው ኖ መከላከያ ሰራዊት አስተያየት ለማቅረብ ነው የምፈልገው። መቼም መንግስት ይቀያየራል፣ ወታደር ግን አይቀየርም። ወደ ህዝቡ ነው የሚሄደው። ቢፈናቀልም ወደ ህዝቡ ነው። እዛ ስራው ላይ ቢሆን ወደ ህዝቡ ነው። ህዝቡ ጋር ነው የሚኖረው። ስለዚህ ለምንድን ነው የሀገሩ ህጻናቶችን እንዲሁ ጥይት እየተኮሰ ሲገሉት አይቀፋቸውም? የሀገራቸው ልጆች አሉም፣ ልጆቻቸው አይደሉም? ነገ እነሱ ልጅ የላቸውም የሚያድግ ልጅ የላቸውም? ደም ለምን እንትን ይላሉ? ደም እኮ ደም ነች አትቀርም። ስለዚህ እኔ የኢትዮጵያ ሠራዊትንም ጠይቀው ከህዝብ ጋር ነው የሚኖረው። ከህዝብ ጋር ይወግል እንጂ ህዝብን እንደዚህ አድርጎም መግደል ህጻናትን፣ አንደኛ ደረጃ ትምህርት ቤቶች፣ የአስር አመት የአስራ ሁለት አመት የሚገደሉበት በጣም ያሳዝናል። እኔ በመንግስት አላዝንም በእነሱ ነው የማዝነው። ነገ እነሱም ልጆች ይኖራቸዋል። ቪኦኤ በለውኔ ከካናዳ ዲሰምበር ሰላሳ ሰማያዊ ፓርቲ ህዝባዊ መንግስት ይቋቋም ብሎ ያወጣውን መግለጫ ሰምቻለሁ። የቀዳማዊ ሥላሴ መንግስት ለመገርሰስ የተነሳው የተማሪዎች ንቅናቄ ህዝባዊ መንግስት ይቋቋም፣ መሬት ላራሹ ብሎ ነበር። እንደተፈለገው የነበረውን መንግስት ተገረሰሰ። የቀጠለው ግን አንድ ትውልድ የፈጀ የአስራ ሰባት አመት የእርስ በርስ ጦርነት ነበር። የኢትዮጵያ ህዝብ ያ ያ በፍጹም እንዲደገም አይፈልግም። ጦርነት ሰልጆታል። ስለዚህ ብሶት አለን የሚሉ ወገኖች ከመንግስት ጋር በሰላም ተወያይተው ችግሩን መፍታት አማራጭ የሌለው ብቸኛ መንገድ ነው። እዚህ ላይ የመንግስት ኃላፊነት እሳት ይዞ ሲመጡበት ሆደ ሰብት የሆነው ውሃ ይዞ መቅረብ ነው። እንደዚህ ከሆነ የሰማያዊ ፓርቲ አደገኛ ጥሪ ይከሻል። ሰላም ይሰፍናል። ገረመው ከሲያትል ዋሽንግተን። እስክንድር ባቀረበው ሪፖርት ላይ ማለትም የመድረክን መግለጫ አስመልክቶ አቶ ኃይለማርያም ደሳለኝ የተናገሩትን ፍሬዝ ወይም የተወሰኑ ቃላቶችን ይመለከታል ና አስተያየት ለምሳሌ ተቃዋሚዎቹ ህጋዊና ሰላማዊ በሆነ መንገድ ሀሳባቸውን ጥያቄያቸውን ማቅረብ ይችላሉ የሚለውን የፌዝ ቃል ነው እንኮን ነው። ለምን ቢባል ይህንን ለሀያ አራት አመት ህዝቡም ማንም ዓለም የሚያውቀው ጉዳይ ነው። ሰላማዊ ሌላው ቀርቶ ሰላማዊ ሰልፍ እናድርግ፣ ህዝቡን እናነጋግር ብለው ተቃዋሚዎች በሚነሱበት ጊዜ አንዳችን ጊዜ የተፈቀደላቸው እንኳን ጊዜ አናስታውስም። እንዲያውም በካርዶች እየተሳደፉ መታሰር፣ መገደል፣ መሰደድ ነው የተረፉ። ስለዚህ መንግስት ራሱ የጣሰውን የተፈጠጠውን ህገ መንግስት እንደምን አድርጎ ነው ሌላው የሚያከብረው ሰው ዛሬ በጥይት እየተቆላ ችግሮቹ በጥይት የሚፈቱበት ሁኔታ ስለሚኖር ህዝቡም ራሱ ዲፌንድ ማድረግ አለበት። ይሄ የማያጠራጥር ጉዳይ ነው። ወደፊትም ቢሆን ከዚህ የባሰ ችግር እንደሚፈጠር ይሄ መንግስት የተረዳም አይመስለኝም። ይሄ ነገር እያደገ እያደገ መሄዱን ነው የሚያመለክተው። ዲክታተሮች መቼም ሲቦረቦሩ አያውቁትም ሲወድቁት ሲወድቁ እንጂ ስለዚህ ይሄን እንዲህ አይነቱ ፌዛቸውን ቀልዳቸውን ከሁ ከአሁን በኋላ የሚከበር ያለ አይመስለኝም። ይልቁንስ ይህንን በጥይት እንፈታዋለን የሚሉትን ችግር ትተው በሰላማዊ መንገድ ራሳቸው የዋቂትን ህገ መንግስት ቢያከብሩት ሊንከባከቡት ይሻላል። አለበለዛ ህዝቡ ራሱ ያስከብረዋል ማለት ነው። ይህንን መገንዘብ መቻል አቅቶታል። ይሄ መንገድ በጥይት ህዝቡን እየፈጀው ነው። አሁን ይህ አግባብ አይደለም። ይህንን ነገር ሊያስቡበት አልቻሉም። ከእንግዲህ ወደዛ ህዝቡ መፍትሄ የሚሰጠው ይመስለኛል። ከዚህ የባሰ ችግር አለ። ወደ ሰሜኑ ብንሄድ በጣም የባሰ ችግር አለ። ይህንንም እንግዲህ ሊያውቁ ይገባል ማለት ነው። አመሰግናለሁ። ዝግጅታችን ወደ መጠናቀቁ ነው። ክቡራትና ክቡራን አድማጮች፣ ለመሰናበቻ ያህል አንድ የዩናይትድ ስቴትስ ዶላር ዛሬ 21 ብር 19 ሳንቲም ተመንዝሯል። ነገ ማክሰኞ ታህሳስ 26 አዲስ አበባ በአብዛኛው ፀሐያማ ትሆናለች። ከፍተኛ ሙቀቷ 24፣ ዝቅተኛው 11 ዲግሪ ዛሬ እኛ ጋር የጀመረው ቁር የሚያቆም ነገር ብትናገር ይሻላል። ሞቅ ያለች ነች ነገ አዲስ አበባ ይሻላል፣ ሲመሻሽ ብቻ በረድ አድማጮች፣ ለምሽቱ ያዘጋጀነው በዚህ በቃ በዋና አዘጋጇ ትዝታ በላቸውና በሌሎችም ስም የምንሰናበተው አዲሱ አበበና እኔም ሶሎሞን አባተነን አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ የትግርኛ ፕሮግራም ይቀርባል። በእኛ በኩል ሰላም በደህና ደሩ።